ለአንዳንዶቹ ይህ የፕሬስ ነፃነት ቀን ለይስሙላ ከንፈራቸውን እየመጠጡ እየተሳለቁ አብሮ ለማክበር የሚያመች ቀን ይመስላቸዋል። በዓመት አንዴ ይህ ቀን ሲከበር የተቀሩትን 364 ቀናት ደግሞ እነሱ ዞር ብለው እንኳን አንድም ቀን ሳያስታውሱት ያልፉታል። የኢኮኖሚን ጥቅም ማስከበር የሚለውን አነጋገራቸውን እስቲያገላብጠን እንመልከተው። ይህን በቀላሉ ለመረዳት ዲሞክራቶች ናቸው የሚባሉ የታወቁ የአውሮፓ ፖለቲከኞች ለቻይና መንግሥት የሚያሳዩትን መሽቆጥቆጥ ዞር ብሎ መመልከት በቂ ምስክር ነው። የፕሬስ ነፃነት የሚባል ነገር በቻይና እንደሌለም ሁሉም ሰው ያውቃል። አልፎ ተርፈው ቻይናዎች ነፃውና ወገናዊነቱ ለማንም ያልሆነውን ዶቼ ቬለንና ሌሎቹን የራዲዮ ጣቢያዎች እንዳይሰራጭ የቻይና መንግሥት እዚያ አፍኖ ሲከለክል ፊት ለፊት እንደ መናገር በተዘዋዋሪ እግረ መንገዳቸውን ጠቀስ አድርገው የሚያልፉ የአውሮፓ ፖለቲከኞች ቁጥር ብዙ ነው። ራሳቸውም በኢኮኖሚ መስኩ ላይ ተሰማርተው ለጥቅማቸው ሲሉ የሚንቀሳቀሱ ባለጸጋዎችም የሰብአዊ መብቶች እዚያ ቻይና ውስጥ ቢከበር ባይከበር አይጨነቁም። እንደዚህ አይነቱን የአውሮፓን አቋም ቻይናዎች ደግሞ በደንብ ያውቁታል። ቻይና ውስጥ ብቻ አይደለም፣ በሩሲያም ተመሳሳይ ነገር ሲካሄድ ዝምታው ለኛ የታወቀ ነው። የፕሬዝዳንት ፑቲንን ጭንቀት፣ የእሳቸውን ፍርሃቻ፣ እነሱ እንደሚሉት የሰሜን አትላንቲኩን የድፍረት ጉዞ፣ ይህን ሁሉ ተመልክተን የፕሬዝዳንቱን ችግር ለመረዳት ሙከራ እናድርግ የሚሉ የአውሮፓና የጀርመን ፖለቲከኞች ቁጥር እዚህ ትንሽ አይደለም። በተቃራኒው እዚያ ሩሲያ ውስጥ ዛሬ ታሰራለሁ ነገ ገደላለሁ እያሉ የዕለት ሥራቸውን በፍርሃት በጭንቀት የሚያካሄዱትን የጋዜጠኞች ሁኔታ ለመረዳት አይጨነቁም። ብዙ ጋዜጠኞች እዚያ የማስፈራሪያና የማስጠንቀቂያ ደብዳቤ ደርሷቸዋል። ተይዘው የተደበደቡም አሉ። ተገድለውም የተጣሉም ጋዜጠኞች ቁጥር በሩሲያ ትንሽ አይደለም። ግን ደግሞ አንዳንዴ እንደ አዲሱ የጀርመን የውጭ ጉዳይ ሚኒስትር እንደ ሃይኮ ማስ ያሉ ሰዎች ከሌሎቹ የተለየ አቋም ሲያራምዱ ማየት ትልቅ ነገር ነው። ሌላዋ በዚህ የፕሬስ ነፃነት ቀን ስሟ አብራ ዛሬ መነሳት ያለባት አገር ኢራን ናት። ኢራን ውስጥ በአብዮት ጠባቂዎች ቁጥጥር ስር ወድቀው በደልና ግፍ የሚፈጸምባቸው ጋዜጠኞች ቁጥር 23 እንደሆኑ ማንም ሰው እዚህ ያውቃል። ግን ስለ እነሱና በየጊዜው የዶቼ በለ ድምፅን ከሌሎቹ ራዲዮ ጣቢያዎች ጋር እንዳይሰራጩ መንግሥት እዚያ የሚያካሄደውን ተንኮል ፊት ለፊት ተነስተው የሚያጋልጡ ፖለቲከኞች እኛ እዚህ አላየንም። እንዲያውም ከነሱ ይልቅ ጠቅላላውን የመካከለኛውን ምሥራቅ አገሮችን ከሚያተራምሰውና እስራኤልን ከምድረ ገጽ አጠፋለሁ ብሎ በየጊዜው ከሚፎክረው መንግሥት ጋር አንድ ቀን አብረን ተቀራርበን እንሠራለን ብለው የሚያልሙ ፖለቲከኞች ቁጥር እዚህ ትንሽ አይደለም። ሳውዲ አረቢያም አለች። እዚያ ጋዜጠኞች እየታሰሩ መኪና መንዳት ለአንስታዊ ፆታዎች እፈቅዳለሁ የሲኒማ ቤቶችም እከፍታለሁ ያሉትን አልጋ ወራሹን ብዙ ፖለቲከኞች እንደ ትልቅ ተአምራተኛ ሰው እሳቸውን ያደንቋቸዋል ግን ሐሳቤን በይፋ መግለጽ መብቴ ነው ያለውን አላግባብ እስር ቤት ተወርውሮ የሚማቅቀውን ወጣቱን ጸሐፊ ራይፍ ባዳዊን አንድም ቀን ዞር ብሎ የሚያስታውሰው ሰው እዚህ የለም የሕዝቦቻቸውን ሰብአዊ መብቶች ገፈው በአፍሪካ ሥልጣኑን የነጠቁት አምባገነኖችም ጠዋት ማታ ገንዘብ አምጡ እያሉ ከአውሮፓ መንግሥታት በየጊዜው ብዙ ብር ይሰበስባሉ። ለአገራቸው ብዙ መሥራት የሚፈልጉትን ወጣት ጋዜጠኞች ደግሞ እዚያ ሲያስሩ ዝም ብሎ ያያሉ። የእርዳታ ገንዘብም ወጣቶቹ ለሥራ ማካሄጃ ሲጠይቁ ዞር ብሎ የሚያያቸው ሰው የለም። ባንግላዳሽና በፓኪስታን በሶሪያና በሜክሲኮ ወይም እንደዚሁ በሌሎች አካባቢዎች የምናያቸው ስዕሎች ከላይኞቹ ጋር አንድ የሆኑ የሚመሳሰሉ ናቸው። የቱርክ መንግሥት አለ። የፖላንድና የሃንጋሪ የሁለቱ መንግሥታት እርምጃም ለጋዜጠኞች ሕይወት አመቻ አይደለም። እውነቱን ለመናገር ጊዜው በከንፈር መጠጣ ብቻ በቀላሉ የሚታለፍም አይደለም። የአውሮፓ መንግሥታት የጋዜጠኞች መብት ሲረገጥ ከእንግዲህ ዝም ብሎ ማየት የለባቸውም። እኛም መራጩ ሕዝብ ሥልጣን ላይ ወጡትን ፖለቲከኞች የፕሬስ ነጻነት እንዲከበር እነሱም በየቀኑ ከመወትወት ወደ ኋላ ማለትም የለብንም። ከእንግዲህ የልማትና የእድገት እርዳታም ወደፊት ከሰብአዊ መብት መከበርና ከፕሬስ ነጻነት ጋር የግድ መያያዝ ይኖርበታል። በአምባገነኖች ጥንካሬ ዲሞክራሲ ባለም ዙሪያ እንደምናየው አደጋ ላይ ወድቃለች። መፍትሔ መድኃኒቱ ደግሞ የዲሞክራቶች አንድነት ነው። በዛሬው የዓለም የፕሬስ ቀን ጣቢያችን ዶችቬለም የተቋቋመበትን ሥልሳ አምስተኛውን ዓመቱን አብሮ ያከብራል። ጣቢያችንም ለፕሬስ ነጻነት በዓለም ዙሪያ የቆመ ነው። ይህንንም ቃላችንን ሳናጥፍ እንደ ጀመር ነው ወደፊት እንቀጥልበታለን ብሎ የቤቱ ሀተታ መልእክቱን ዘግቷል። ይልማ ኃይለሚካኤል ዶይቼ ቨለ ራዲዮ ጣቢያ ከበርሊን ከተማ።